ስዕል 20 ኢየሱስም ከሞት ከተነሳ በኋላ ለአርባ ቀናት ያህል ለብዙ ሰዎች ታይቷል። አያሌ ሰዎችም በሕይወት መኖሩን ተመልክቷል። አሁን ኢየሱስ በሰማይ ወዳለው አባቱ ተመልሶ ሊሄድ ዝግጁ ነው። ሊያከናውነው የመጣውን ሥራ ጨርሷል። ወዳጆቹ የምስራችን። በማንኛውም ስፍራ ለሚገኝ ሰው ሁሉ እንዲያበስሩ ኢየሱስ አሳስቧቸዋል። ኢየሱስ መሬትን ለቆ ወደ ሰማይ ሲያርግ ደቀ መዛሙርቱ አይተዋል። ኢየሱስም አሁን በሄደበት አኳኋን አንድ ቀን ተመልሶ እንደሚመጣ ሁለት መላእክት ተገልጠው ነግረዋቸዋል። ያ ጊዜ እስኪደርስ ኢየሱስ በሰማይ ይቆያል። በእርሱ ለሚያምኑትና ለሚከተሉት በሰማይ መኖሪያ ያዘጋጅላቸዋል። እናንተስ በእርሱ ታምናላችሁ? ትከተሉታላችሁስ? ከዚህ ዓለም ተለይታችሁ ስትሄዱ ከእርሱ ጋር ለመገናኘት ተስፋ አላችሁ?